የድምፃዊ ሐጫሉ ሁንዴሳ ቤተሰቦች ለአምቦ ህጻናትና አረጋውያን በጎ አድራጎቶች ድርጅት እንዲሁም በከተማው ለሚገኙ ከ200 በላይ ለሚሆኑ አቅመ ደካሞች ሰሞኑን ድጋፍ አድርገዋል። የድምፃዊው ባለቤት ወይዘሮ ፋንቱ ደምሰው ሐጫሉ ሰውን ለመርዳት ያለውን ምኞት ለማሳካት ግዴታ አለብኝ ሲሉ ለአሜሪካ ድምፅ ተናግረዋል። ናኮር መልካ ወይዘሮ ፋንቱን እና የበጎ አድራጎቱን ድርጅት መስራች እንዲሁም ድጋፍ ከተደረገላቸው መካከል አነጋግሮ ከአምቦ ዘግቧል። የድምፃዊ አጫሉ ሁንዴሳን አንደኛ ዓመት የሙት መታሰቢያ ምክንያት በማድረግ ቤተሰቦቹ ለአምቦ ህጻናትና አረጋውያን በጎ አድራጎት ድርጅት ድጋፍ ማድረጋቸውን ባለቤቱ ወይዘሮ ፋንቱ ደምሰው ለቪኦኤ ተናግረዋል። የአጫሉ ምኞት ይህ ነበረ ሲሉም ያብራራሉ። ወይዘሮ ፋንቱ ብችል ብችል ሁሉም ቦታ ባዳረስ ደስ ይለኛል የእሱ ምኞት ስለነበረ፣ ስለዚህ የእሱ ምኞት ለማሳካት ደግሞ በምችለው አቅም ማድረግ ስላለብኝ፣ ልክ ልጆቹን ለእኔ ትቶ እንደሄደው የእሱ ምኞትና ሀሳቦችም እኔ ጋ ያሉት፣ ስለዚህ የእሱ ምኞት የማሳካት ግዴታ አለብኝ፣ አላፊነት አለብኝ። ለዛ ብዬ ነው። አጭህ በህይወት እያለም አነጋጋሪ ነበረ። በጣም ደስ የሚለኝ ሞቶም ያነጋግራ። ሰው ኖሮ ብቻ ነው የሚያነጋግረው ብዬ አስብ ነበረ። የኔ ጀግና ነው፣ ከምንም በላይ ጀግና ነው። በቃ እሱ ለኔ ማለት ነው። ለእኔም ብቻ ሳይሆን ለህዝቡ ጀግና ነው። ብዙ ሰዎች ስሙ እንዲነሳ አይፈልጉ። በሰው ፍቃድ ሳይሆን በእግዚአብሔር ፍቃድ ወደፊት አላማውን፣ በጎነቱን፣ ያለውን ለሰው ያለው ሩሩነቱን ወደፊት ማስቀጠል እፈልጋለሁ። ህዝቤም ደግሞ ከጎን ይቆማል ብዬ አስባለሁ። የአጫሉን የበጎ አድራጎት ስራ ከግብ ለማድረስ እንደሚሰሩ የገለጹት ባለቤቱ ከዚህ በኋላ አላለቅስም ካሁን በኋላ ምክንያቱም የማለቅሰው የእሱ አላማ ማሳካት ባልችልና ህዝብ የማይረዳኝ ከሆነ ያን ያለቅሳለሁ። እሱ ለእኔ እንዴት ብዬ እንደምነግር አላውቅም። በቃ ለእኔ ብቻ ሳይሆን ለህዝቡም ነው። መግለጽ አችልም። በቃ ስለሱ የምገልጽበት ቋንቋ የለኝም። ስሜታዊ ሆኜ ልናገር እችላለሁ። ደስ እያለኝ ነው የምናገረው ይህን ነገር ማለት ነው እና ማን አሳደገኝ? እሱን ያሳደገኝ ከልጅነቴ ጀምሮ ያሳደገኝ እሱ ነው አላማውም ጉጉቱም ምኑም ሁሉ ነገሩ እኔ ውስጥ አለ። ከእኔ አልፎ ልጆች ውስጥ አሉ። ያ ደግሞንም የሚሆነው እግዚአብሔር ሲረዳኝ ህዝቤም ሲረዳኝ ነውና ለህዝቤ አደራላለሁ ማለት ነው። የእሱን ዓላማ ወደፊት እንዳሳካና እንድራመድ ብዙ እንቅፋቶች ሊኖሩ ይችላሉ። ያንን እንቅፋት እንዳልፍ ደግሞ ህዝቤ እንዲረዳኝ ጠይቃለሁ። ወጣት ዩይል ከበደ የበጎ አድራጎት ድርጅቱ መስራችና ስራ አስኪያጅ ነው። ስለተደረገላቸው ድጋፍም እንዲህ ይላል። የአቼ ቤተሰብ ከዚህም በፊት የዛሬ ስድስት ወርም አድርገውታል። የተለያዩ ስጦታዎችን፣ ደብተሮች፣ ሳሙና፣ ሰዎችንም አምጥተው መግበዋል። እዛ ጊዜ ከሶስት መቶ በላይ ነው ሰው ነው የመገቡት። ይሄኛው የሞት አመቱንም ደግሞ በዚሁ መልኩ ለሁለት መቶ ሰው የሚሆን ዱቄትና ዘይትን ነው እያሰራጨን ያለ ነው። እንደምታየው ባለቤቱም እዚህ ነበረች። ከዛ በተጨማሪ ልብሶችም ነበሩ። ስጦታዎችን በማደል አብራን ነበር ያለችው እና ያው እንግዲህ ሀጫሉን በአምቦ ከተማ ላይ በዚህ መልኩ ነው በዚህ ድርጅት ውስጥ ያሰብ ነው። ይህ ደግሞ ለእኛ በጣም ትልቅ ነገር ነው። ይህ ታላቅ እረፍት ነው ለእኛ አንዳች ነገር መጥቶ ሲሰጥ። እዚህ ቦታ ላይ ሰዎች ተስካር እዚህ መጥቶ የሚያከብረው አሉ። ችግረኞችን ሰብስበን እናበላለን። ታላቅ የአይምሮ እረፍት ነው እና ደስ ብሎናል። ዛ በሀጫሉ ከአጠገባችን መታጣት ታላቅ ሀዘን እንደተሰማን ሁላ፣ ዛሬ ደግሞ ቤተሰቡ ይህንን አይነት ስጦታ የተቸገሩት ሰዎች ሲያደርግ ታላቅ የአይምሮ እረፍትን ሰጡ። በሀጫሉ ቤተሰብ ስለተደረገው ድጋፍ አስመልክቶም ሀጫሉ የዘራው ዘር ውጤት ነው ሲል እንዲህ ገልጻል። ዮኤል ይሄ እንግዲህ የሚበረታታና ታላቅ ነገር ነው በእሷ ላይ ብቻ ይሄንን ነገር አይታ ሀጫሉ ምን አይነት ሰው እንደሆነ የማያውቁትን መናገር ይችላሉ። ለምን ባለቤቱ ላይ ኢንቨስት ያደረገውን ነው አሁን ማለት፣ እሷ እያጨደችው ወይም ደግሞ እየሆነች ያለውን እሱ ሲሆን የነበረውን ነው። በሱ ውስጥ ያለው ዘር ነው። እያንዳንዳችን በእጃችን ምንድን ነው ያለው? እዚህ ቦታ ላይ አንድ ልብስ ቫሊዩ ሲያደርግ አይቻለሁ። አንድ ልብስ አንድ አሮጌ ጫማ ቫሊዩ ሲያደርግ ይቻላል። አንዷ ነገር ለሌላው ትልቅ ነገር ነች። አምሳ ሎሚ ለአንድ ሰው ሸክሞ፣ ለብዙ ሰው ደግሞ ጌጡ ነው የሚባለው። ለዛ ነው ማለት ነው። በዚህ አይነት ሜንታሊቲ ሰዎች ቢንቀሳቀሱ አምቦ ላይ፣ ከአምቦ ማልፈን ደግሞ የተለያዩ ቦታ ላይ ብዙ ነገር ማድረግ እንችላለን። ከጎዳና ላይ የተነሱ 28 ሕጻናትና አስር አቅመ ደካሞችን በቋሚነት ድርጅቱ ውስጥ ኖረው የሚረዱ ሲሆን ከሶስት መቶ በላይ ለሚሆኑ በችግር ውስጥ ላሉ ሰዎችም ድጋፍ እንደሚያደርጉ ወጣት ዩኤል ገልጿል። ህፃን ተመዝጌን ተረፈ ለእርሱና ጓደኞቹ ለተደረገው በጎ ነገር እንዲህ ሲል የድምፃዊውን ቤተሰብ ያመሰግናል። ብዙ ነገር አድርጎልና እኛም ብቻ ሳይሆን ሌላ ሰዎች ነው እየረዱ ስለሆነ ምስጋና ይገባቸዋል። ዛሬ አሁን ልብስ ያው በሚገርም ሁኔታ ልብስ እየሰጡ ነው። እኛንም እየረዱን ነው። ብዙ ነገር እያደረጉ ስለሆነ ምስጋና ይገባቸዋል። እንዴት ነው አንተ ወደ ጎዳና የወጣው? እኔ ወደ ጎዳና የወጣት ወንድሜ ፍለጋ ነበር። ወንድሜ ይሳ ነበር፣ ቤት አይኖርም። ወንድሜ ፍለጋ ስመጣ እኔም እዚህ ገባው፣ ይኸው እዚህ እየኖርኩ ነው እስካሁን። ስታድግ ምን መሆን ትፈልጋለህ? እኔ እንደዚህ አድርጌ ልጆቹ ማርዳት ፈልጋለሁ። የእውቁ አፋን ኦሮሞ ሙዚቀኛ ባለቤት ወይዘሮ ፋንቱ መልእክት ማስተላልፈዋል። በሱ ስም የሚነግዱ አሉ። በሱ ስም ብዙ ነገር የሚሰሩ አሉ። ግን ህሊና ካላቸው እንዳደራም ነው ይሄን ነገር የማደርገው አገር ውስጥ ያለውም ውጭ ሀገርም ያለው ህሊና ያለ ሰው ለህሊና ይደር። ማስመሰል ሁኔታው ሆኖ መገኘት ነው። ባይዘ ማውራት ሳይሆን ሆኖ መገኘት ትልቅ ነገር ስለሆነ ማድረግ ካለብን እንግዲህ አንድ አመት ሁሉ በሱ ስም ብዙ ነገር ተሰርቷል፣ ብዙ ነገር ተብሏል፣ እየሰማን ዝም ብለናል። ከአሁን በኋላ ግን ዝም አንልም። መርዳት የሚፈልግ ማድረግ የሚፈልግ በሱ ፋውንዴሽን ስም ማድረግ ይችላል። በዚህ አጋጣሚ ለሕዝቤ የማስተላልፈው መልዕክት ሕዝቤ እንደማያሳፍረኝ እሱም ለሕዝቤ እኔ ውድ ነኝ እንዳለ ሁሉ ሕዝቡ ደግሞ ለአፄ ምንድን ነው የሚለውን የማገኝበት እሳቸውን የሚሰጡኝ በዚህ ፋውንዴሽን ስም እኔ ያለው እንዳልኩኝ ሰው ደግሞ ህዝቤ ከጎንሽ አለሁ ብሎ የሚረዳኝ ከሆነ የእሱ አላማ ይቆማል። የእሱ አላማ ደግሞ ከሆነ ተቆመ ታሪክ ነው አይደል? ታሪክ አይሞትም አይቀበርም። አፄ ለእኔ ታሪክ ነው። በቃ እንደ ታሪክ ይቀጥላል፣ ለልጅ ልጅ ይተላለፋል። መልዕክቴ እንግዲህ እግዚአብሔር ፍትህ እንዲሰጠኝ፣ ሰውም ደግሞ ባለው እምነት እግዚአብሔር እንዲለምንልኝ እፈልጋለሁ። ድምፃዊ አጫሉ እንዴሳ ባለፈው ዓመት ሰኔ 22 በአዲስ አበባ ገላን ኮንዶሚኒየም አካባቢ በሰው እጅ የተገደለ ሲሆን ከግድያው ጋር ተያይዞ አራት ግለሰቦች ላይ ክስ ተመስርቶ ፍርድ ቤት እየተመላለሱ መሆኑ ይታወቃል። ለአሜሪካ ድምፅ ናኮር መልካ ካምቦ